የመን ውስጥ የተቀሰቀሰው የእርስ በርስ ጦርነት በሳውዲ አረቢያ የአየር ጥቃት ከተባባሰ ወዲህ ወደ የመን የሚገቡ ኢትዮጵያውያንና ሌሎችም ፍልሰተኞች ቁጥር ማሽቆልቆሉን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቀዋል። በመጋቢት አጋማሽ የሳውዲ አረቢያ አየር ኃይል በየመን የሚደገፉትን የሁቲ አማሲያን ይዞታዎች በቦምብ መደብደብ ከመጀመሩ በፊት ባሉት ሁለት ሳምንታት ወደ የመን ይጎርፉ የነበሩ ኢትዮጵያውያን ፍልሰተኞች ቁጥር በእጅጉ ጨምሮ እንደነበርም አይኦኤም ገልጠዋል። የአሜሪካ ድምጿ ሳሌም ሰለሞን ያሰናዳችሁን ዘገባ ሄኖክ ሰማግዜር ያቀርበዋል። ዓለም አቀፉ የፍልሰት ድርጅት አይኦኤም በየመን መደበኛ ባልሆኑና ሕይወትን አደጋ ላይ በሚጥሉ ሕገ ወጥ አዘዋሪዎች ጀልባ ተሳፍረው ከገቡት ዘጠና ሺህ ሰዎች መካከል ዘጠና ከመቶ የሚሆኑት ማለት ወደ ሰማንያ አንድ ሺህ ኢትዮጵያውያን መሆናቸውን ይገልጻል። በመጋቢት ወር መጀመሪያ በየሳምንቱ በመቶዎች የተቆጠሩ ፍልሰተኞች ቀይ ባህርን አቋርጠው ወደ የመን መግባታቸውን አይኦኤም ገልጾ፣ የሳውዲ አረቢያ አየር ጥቃት ከተባባሰ ወዲህ ወደ የመን የሚገቡ ኢትዮጵያውያንና ሌሎች ፍልሰተኞች በእጅ የሚቆጠሩ መሆናቸውን የአይኦኤም የፍልሰተኞች ደህንነት ጥበቃ ባለሙያ ቺዚ ሚውለር አስታውቀዋል። High, high numbers coming in of Ethiopians, not necessarily refugees. በመጋቢት ወር መግቢያ በጣም በርካታ ቁጥር ያላቸው ኢትዮጵያውያኖች መጥተዋል። እነዚህ በእርግጥ ስደተኞች አይደሉም፣ ፍልሰተኞች ናቸው። ኢትዮጵያውያኑ ወደ ጅቡቲ ይመጡና ህገወጥ አዘዋወሪዎች በጀልባ ወደ የመን ያሻግሯቸዋል። በምዕራባዊ የመን የባህር ዳርቻዎች ነው የሚገቡት። በአይኦኤምና ሌሎች አጋር ድርጅቶች ፍልሰተኞቹ ወደ የመን ከገቡ በኋላ ይህን አስቸጋሪ መንገድ አልፈው ለምን እንደሚመጡ ሲጠየቁ ወደ ሳውዲ አረቢያ ለመጓዝ እንደሚፈልጉ ይገልጻሉ። አሁን እንደዚህ ተበራክታችሁ ለምንድን ነው የምትመጡት ተብለው ሲጠየቁ የሚሰጡት መልስ ይሄ የግል አስተያየታቸው ነው፣ የመጣ ነው፣ የየመን ባለስልጣናትና ሌሎቹም በውጊያው ስለተጠመዱ ወደ ሳውዲ አረቢያ በቀላሉ ለመግባት እንችላለን በሚል ነው ሲሉ ነግረዋል። ይህ ሁኔታ በመጋቢት ወር አጋማሽ መለወጡን የአይኦኤም የፍልሰተኞች ደህንነት ጥበቃ ሰራተኛ፣ ይኸውም የሳውዲ አረቢያ አየር ኃይል የቦምብ ድብደባ ማድረግ መጀመሩ ነው። whereas in early March we were seeing something like 280 በእርግጥ ለመመልከት እንደሚቻለው ቁጥራቸው በእጅጉ ቀንሷል። በመጋቢት ወር መግቢያ ወደ 280 የሚሆኑ ሰዎች በሳምንቱ ወደ የመን ይገቡ ነበር። ይሄ እንዲህ በምዕራባዊ ሀገሪቱ ክፍል የገቡ ፍልሰተኞች ቁጥር ነው፣ እጅግ ብዙ ነው። ከአየር ጥቃቱ በኋላ በጣት የሚቆጠሩ ናቸው የሚመጡት፣ በሳምንት ከ20 እስከ 30 ብቻ። ይሄ በጣም ዝቅተኛ ቁጥር ነው። የዓለም አቀፍ የፍልሰት ድርጅት ተወካይ ሚውለር ባለፉት ዓመታት ኢትዮጵያውያን ስደተኞችና ፍልሰተኞች በተለያዩ የመጓጓዣ ዘዴዎች ወደ የመን ይፈልሱ እንደነበርና በነዚህ ዓመታት የየመን መንግስት ባካሄደው ቆጠራ መሰረት አንድ ሚሊዮን የሚደርሱ ኢትዮጵያውያን ወደ ሀገር እንደገቡ ገልጸዋል። የየመኑ የእርስ በርስ ጦርነትና የሳውዲ አረቢያ አየር ኃይል ጥቃቶች አጠቃላይ የጸጥታ ሁኔታውን አዘቅት ውስጥ ከከተቱት ወዲህ በርካታ ሀገሮች ዜጎቻቸውን ከኤደን ባሕረ ሰላጤዋ አገር እያስወጡ ነው። የኢትዮጵያ መንግስት በበኩሉ ከየመን ዜጎቹን ማስወጣት መጀመሩን ገልጿል። የኢትዮጵያ መንግስት በትናንትና ሁለት ባወጣው መግለጫ መሰረት ሀያ አራት ፍልሰተኞች ወደ ኢትዮጵያ የገቡ ሲሆን ሀምሳ የሚሆኑት ደግሞ ሰሞኑን እንደሚገቡ ይጠበቃል። ከሁለት ሺህ በላይ የሚሆኑ ወደ ሀገራቸው ለመመለስ መመዝገባቸውን የኢትዮጵያ መንግስት አስታውቋል። የአሜሪካ ድምፅ ሬዲዮ ከአይኦኤም ባገኘው መረጃ መሰረት ከ81 ሺህ በላይ ኢትዮጵያውያን መደበኛ ባልሆኑ አስቸጋሪ የባህር ጉዞዎች ወደ የመን በህገወጥ አዘዋዋሪዎች ገብተው ይገኛሉ። በራዲዮ ጣቢያችን በጋዜጠኝነት በልምምድ ላይ ያለችው ሳሌም ሰሎሞን ያጠናቀረችውን ዘገባ ነው ሄኖክ ሰማ ጊዜ ሊያቀርበና ያደመጣችሁት፣ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። አሁንም እዛው የመን ያቆየናል። አደን ከተማ በአየር ድብደባውና በተኩስ ልውውጡ መሀል ተጠምደናል ያሉት ትናንት ያነጋገርናቸው ስደተኞችና የሚያሰሙትን ተማጽኖ ደግሞ ቆንጅታ እየይዘዋለች። በዜናው እንደተሰማው በየመን ያለው ውጥረት እየተባባሰ ነው። በሽያ ሁቲ አማጽያኑና በዓለም አቀፍ ደረጃ እውቅና ባላቸው በፕሬዝደንቱ አብድራቡ ማንሱር ሀዲ ታማኝ ኃይሎች መካከል ውጊያው እየተጧጧፈ ነው። ሁኔታው እጅግ በጣም አሳሳቢ ነው በማለት የእርዳታ ድርጅቶች ሲያስገነዝቡ ቆይተዋል። ዛሬ የዓለም የጤና ድርጅት ባለፉት ሶስት ሳምንታት ብቻ በሀገሪቱ ከአምስት መቶ አርባ የሚበልጡ ሰዎች መገደላቸውን ተናግሯል። አንድ ሺ ሰባት ቆስለዋል ብሏል። ትናንትና ያነጋገርናቸው ኢትዮጵያውያን ስደተኞች ለዓለም አቀፉ ማህበረሰብ የድረስልን ተማጽኖ ያሰማሉ። አደን ከተማ በአውሮፕላን ከሚደበደበው አካባቢ እየሸሸን ነው ካሉ መካከል የአምስት ልጆች እናት የሆኑት ኢፍቱ አህመድ ሀሰን አንዷ ናቸው። ከሀረርጌ ነው የዛሬ አስራ አምስት ዓመት የመጣሁት አምስት ልጆች አሉኝ ከወንድሞቼና ከእህቶቼ ጋር ደጅ ስናድር አንድ ወር ሊሆነን ነው ብለዋል። አማ ሆሪ ወጅ ጅሩ አንገነማ ዲደኒ አሁን አንድ ላይ ያለነው ሀያ ገደማ ነን። ሁሉም ተርበዋል እና የሚበላ ፍለጋ ተበታትነዋል። በፊት በስደተኛ ካምፕ ነበር ወይ የምትኖሩት? የስደተኝነት መታወቂያ ምዝገባስ አላችሁ ወይ ተብለው ነበር። ቢፍቱ ወረቃ በቀጥማኒ ቀምናላኪ የስደተኛ ወረቀት አለን፣ ምንም አልጠቀመንም እንጂ እኛ ሰው ቤት ስንሰራ ነው የምንኖር ነው። ወንዶቹ ግማሾቹ መኪና ያጥባሉ፣ ግማሾቹ አፈር ተሸካሚዎች ናቸው። የተባበሩት መንግሥታት ድርጅት የስደተኞች መርጃ መስሪያ ቤት ዩኤንኤችሲአር አልደረሰልንም፣ የት እንዳለም አናውቅም ነው ያሉት ኢፍቱ አህመድ። የኢትዮጵያ መንግሥት ዜጎቹን ከየመን ለማውጣት እየተንቀሳቀሰ መሆኑን ሲናገር ቆይቷል። ይሁን እንጂ ኢፍቱም ሆኑ ሌላው ያነጋገር ናቸው ስደተኛ ወደ ሀገር ቤት ለመመለስ እንደማይፈልጉ ነው የነገሩን። ከፍተኛ ጦርነት ነው መሸሻ ተናል። ያው ምንም የሚቀበልን ነገር የለም። ዩኤን ማመለከትን በጦር እየተደበደበ ነው ሀገሪቷ። በሳውዲ አረቢያ ተደበድባለች። መሸሻ ጠፍቶናል። በጣም ነው ችግር ላይ ያለነው። አምስት ስድስት ልጆች አሉን። ስራ የቀን ስራ ነበር የምንሰራው ስራው ሀገሪቷ ቆመ። ከዚህ ወደ አፍ ነበር የምንኖረው ቤት ኪራይ ነበር። የቤት ኪራይ መክፈያ አጣን። ሰዎች አዋጡን። በጣም ችግር ላይ ያለ ነው። እንግዲህ የኢትዮጵያ መንግስት እየተንቀሳቀስን ነው ዜጎቻችንን ለማውጣት ብሏል። የተወሰኑም ገብተዋል የሚለው አለ። አዎ ወሬ ነው። አሁን እኛ እዚህ ነው ያለን አይደል የሚባል አለ። እስካሁን የኢትዮጵያ መንግስት ማችን ተመዝግቦ የወሰደንም ነገር የለም። እኛ አንደኛ በተለያየ ችግር የወጣን ሰዎች ነን። ስለዚህ በኩል ወይም በኢትዮጵ በኩል ያገኘነው መልስ የለም። በጣም በችግር የወጣሁኝ መመለስ አልችልም። ብዙ አመቴ ነው እዚህ ያለሁት። የዩኤንኤችሲአር ያልደረሰላችሁ እንደሆነ ያው መሞትን አልንቻንስ። እናንተ ያው አንድ መፍት የፈጥራችሁ ወገኖቻችሁ ናችሁ ይህ ኢንስታር አንድ መስት እንዲያደርግልን በአስቸኳይ እንዲተባበን የተለያዩ ድርጅቶች አመልክቱ ነው። እኔ ጉራቢ ነኝ፣ በበኩል የተለያዩ ትግሬዎች ብዙ ብሔረሰቦች አሉ የኦሮሚያ ክልል ልጆች አሉ፣ ብዙ ሰው ነው ያለው። ማምሻውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር መስሪያ ቤት የስደተኛ ጥበቃ መኮንን ወይም ፕሮቴክሽን ኦፊሰር የሆኑት ዴቪድ ሙልባ በኢሜይል በላኩልን መልስ ስደተኞቹ ለመመለስ እንሰጋለን ማለታቸውን እንረዳለን። ዳሩ ግን መስሪያ ቤታችን ተመለሱ ብሎም ግፊት እያደረገ አይደለም ብለዋል። እንዲህ ባለ ቀውጢ ሰዓት እያንዳንዱ ቤተሰብ ለራሱ የሚያዋጣውን መንገድ ራሱ መወሰን ይኖርበታል ነው ያሉት የዩኤንኤችሲአሩ ባለስልጣን ዓለም አቀፉ ማህበረሰብ የተባበሩት መንግስታት ድርጅትን ጨምሮ የየመኑ ሁኔታ የሚመለከታቸው ወገኖች ሁሉ ዓለም አቀፍ ሰብአዊ ህግጋትን እንዲያከብሩ በውጊያው ሰላማዊ ሰዎችንና ስደተኞችን ኢላማ ካደረጉ ጥቃቶች እንዲቆጠቡ ሲማጸኑ ቆይተዋል ብለዋል። መስሪያ ቤታችን አሁን ለስደተኞች ከሚያደርገው በላይ ለማድረግ ባለን አቅም እጅግ ውሱንነት ምክንያት ባለመቻላችን እናዝናለን፣ ሲሉ መልስ ሰጥተውናል።